የዲደብሊው ዜና በመጀመሪያም ርዕሶቹን እንሆ፤ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግሥታቸው ከሕዝባዊ ወያኔ ሐርነት ትግራይ ህወሀት መሪዎች ጋር እንዲደራደር የሚደረግበትን ግፊት በድጋሚ ውድቅ አደረጉት። የጀርመን ውጭ ጉዳይ ሚኒስትር ሃይኮ ማስ ግን ለኢትዮጵያው ጦርነት አብነቱ ተኩስ አቁሞ መደራደር ነው ባይ ናቸው። የተባበሩት መንግስታት ድርጅት ሱዳን ለሰፈሩ ኢትዮጵያውያን ስደተኞች እርዳታ ማቅረብ ጀምሯል። የብሔርና የሃይማኖት ግጭት በመቀስቀስ ጥርጣሬ የተከሰሱት የቀድሞ የኦሮሞ የፌዴራሊስት ኮንግረስ ኦፌኮ በምህፃሩ ፖለቲከኞች በታሰሩበት ወህኒ ቤት አጠገብ ልዩ ችሎት እንዲሰየምላቸው ጠየቁ። አቶ ጀዋር መሐመድና አቶ በቀለ ገርባ ለደህንነታችን እንሰጋለን በማለት ዛሬም ለሶስተኛ ጊዜ ፍርድ ቤት አልቀረቡም። የኢራን እውቅ የኒውክሌር ሳይንቲስት ርዕሰ ከተማ ትሕራን ውስጥ በሰው እጅ ተገደሉ። የእስራኤል መሪ ከዚህ ቀደም በሳይንቲስቱ ላይ ሲዝቱ ነበረ። የኢራን መንግሥት ገዳዮችን አሸባሪ ከማለቱ ሌላ ግን የገዳዮችን ማንነት በውል አላስታወቀም። ዜናው በዝርዝርም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በመንግስታቸው ላይ ካመፁት ከህዝባዊ ወያኔ ሐርነት ትግራይ መሪዎች ጋር እንዲደራደሩ የሚደረግባቸውን ግፊት በድጋሜ ውድቅ አደረጉት። ጠቅላይ ሚኒስትሩ ዛሬ ለአፍሪቃ ህብረት መልእክተኞች እንደነገሩት ትግራይ ውስጥ ከሚሰሩ ህጋዊ እውቅና ካላቸው ካሏቸው ወገኖች ውጪ ከሌሎቹ ጋር አይደራደሩም። የአሜሪካው ዜና ወኪል አሶሲየትድ ፕሬስ እንደዘገበው የወቅቱ የአፍሪቃ ህብረት ሊቀመንበር የደቡብ አፍሪካ ፕሬዚደንት ሲሪል ራማፎዛ የሰየሙት የህብረቱ የመልክተኞች ጓድ ዛሬ ለሁለተኛ ጊዜ ከኢትዮጵያው ጠቅላይ ሚኒስትር ጋር አዲስ አበባ ውስጥ ያደረጉት ውይይት ውጤት በዝርዝር አልተነገረም። ጠቅላይ ሚኒስትር አብይ የቀድሞዎቹን የላይቤሪያ የሞዛምቢክና የደቡብ አፍሪካ ፕሬዚደንቶችን ካነጋገሩ በኋላ የጠቅላይ ሚኒስትሩ ጽፈት ቤት ባወጣው መግለጫ ግን ጠቅላይ ሚኒስትሩ መንግስታቸው ሕግን ለማስከበር ላለው ዘመቻ ለመልክተኞቹ በሰፊው አስረድተዋል። በሌላ ዜና የኢትዮጵያ መንግስት በህዝባዊ ወያኔ ሐርነት ትግራይ ህውሃት ላይ ለከፈተው ሕግን ማስከበር ላለው ዘመቻ ድጋፍ ለማሰባሰብ የተለያዩ ሀገራትን የሚጎበኙት የሀገሪቱ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ዛሬ ከጀርመን ባለሥልጣናት ጋር ተነጋግረዋል። አቶ ደመቀ የጀርመን ባለስልጣናትን ለማነጋገር በርሊን የገቡት የአውሮፓ ህብረትና የፈረንሳይ መሪዎችን ሰሞኑን ካነጋገሩ በኋላ ነው። የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ዛሬ ከጀርመን ውጭ ጉዳይ ሚኒስትር ሃይኮማስና ከመራየተ መንግሥት አንጌላ ሜርክል አማካሪ ጋር በየተራ ተነጋግረዋል። የጀርመን ውጭ ጉዳይ ሚኒስትር ሃይኮማስ ለኢትዮጵያዊው እንግዳቸው እንደነገሩት ኢትዮጵያ በአሁኑ ወቅት የተኩስ አቁም ሊያስፈልጋታል። ግጭቱን ለማስወገድ የአፍሪቃ ህብረት የሚያደርገውን ጥረት ጀርመን እንደምትደግፍም የጀርመን ውጭ ጉዳይ ሚኒስትር አስታውቀዋል። በህዝብ ላይ የሚደርሰው መከራ እንደሚያሳዝነው ውጭ ጉዳይ ሚኒስትሩ ጠቅሰው፣ በሰላማዊ ሰዎች ላይ የደረሰው የሰብአዊ መብት ጥሰት ተጣርቶም ጥፋተኞች ለፍርድ መቅረብ አለባቸው ብለዋለም። በኢትዮጵያ ፌዴራዊ መንግስትና በህወሀት መካከል የሚደረገው ግጭት የብሔር መልክና ባህሪ መያዝ የለበትም። እንደ ጀርመን ውጭ ጉዳይ ሚኒስትር አስተያየት የኢትዮጵያ ፌዴራዊ መንግስት ጦርና የህዝባዊ ወያኔ ሀርነት ትግራይ ህውሃት ታጣቂዎች የገጠሙትን ውጊያ ሸሽተው ወደ ሱዳን ለተሰደዱ ኢትዮጵያውያን መርጃም 32 ቶን እርዳታ መላኩን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዛሬ እንዳስታወቀው ለስደተኞቹ መርጃ የሚውለውን ቁሳቁስ ጭኖ ከዱባይ የተነሳ አውሮፕላን ዛሬ ጠዋት ካርቱም ገብቷል። የድርጅቱ ቃል አቀባይ ባባር ባሎች እንዳሉት ድርጅታቸው በመጭሰኞም አንድ መቶ ቶን የሚመዝን የእርዳታ ቁሳቁስ ወደ ሱዳን ለመላክ አቅዷል። ይሁንና ድርጅቱ ተጨማሪ እርዳታ እንደሚያስፈልገው ቃል አቀባዩ አክለው ገልጠዋል። ግማሽ ያህሉ ልጆች ለሆኑት ስደተኞች እርዳታ ለመስጠት ጥረት እየተደረገ ነው። የሰብዓዊ እርዳታ ድርጅቶች ለስደተኞቹ መጠለያና ሌሎች ቁሳቁሶችን እየረዱ ነው። ይሁንና ስደተኞቹን ለመርዳት ተጨማሪ ሀብት ያስፈልጋል። ሱዳንም በአስቸኳይ ዓለም አቀፍ እርዳታ ሊደረግላት ይገባል። ቃል አቀባይ ባሎች ውጊያ በሚደረግበት የትግራይ አካባቢ የተጠለሉ የኤርትራ ስደተኞች ደህንነት ድርጅታቸውን እንዳሳሰበ አስታውቀዋል። ጦርነቱ ከተጀመረ ጀምሮ ለኤርትራውያን ስደተኞች እርዳታ አልተሰጠም። ትግራይ ውስጥ በአራት መጠለያ ጣቢያዎች ወደ አንድ መቶ ሺህ የሚሆኑ የኤርትራ ስደተኞች ተጠልለዋል። ይህ ዶቼ ቬለ ነው። የብሔርና የሃይማኖት ግጭት በመቀስቀስና በተያያዥ ጥርጣሬ በነ ጀዋር መሐመድ መዝገብ የተከሰሱት እስረኞች በታሰሩበት ወህኒ ቤት አቅራቢያ ልዩ ችሎት እንዲሰየምላቸው ጠየቁ። ዕውቁ የፖለቲካ አቀንቃኝ ፖለቲከኛና የኦኤምኤን ቴሌቪዥን ጣቢያ መሥራች ጀዋር መሐመድ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በምህፃሩ ምክትል ሊቀመንበር በቀለ ገርባና አቶ ሐምዛ አዳነ ዛሬም ለሶስተኛ ጊዜ ፍርድ ቤት አልቀረቡም። ሦስቱ ተከሳሾች ዛሬ አዲስ አበባ ባስቻለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት እንዲቀርቡ ከዛሬው ጋር ለሦስተኛ ጊዜ ተቀጥረው ነበረ። ይሁንና ተከሳሾቹ ለችሎቱ በደብዳቤ በላኩት መልእክት ፍርድ ቤት ያልቀረቡት ለደህንነታችን እንሰጋለን በሚል ተመሳሳይ ምክንያት ነው። ወደፊት ለሚደረገው ክርክር ተጠርጣሪዎቹ በታሰሩበት አካባቢ ልዩ ችሎት እንዲሰየምላቸው መጠየቃቸውም ተነግሯል። ከሦስቱ ጋር የተከሰሱት ሌሎች ተጠርጣሪዎች ግን ዛሬ ችሎት ቀርበው አቃቤ ሕግ ለተመሠረተው ክስ የተከሳሽ ጠበቆች የመጀመሪያ ደረጃ መቃወሚያን አድምጠዋል። ከመቃወሚያው አንዱ የከሳሽ የጠቅላይ አቃቤ ሕግ ኃላፊ በእንግሊዝኛ ቋንቋ ስለ ተከሳሾች በመገናኛ ብዙሃን አስተላልፈውታል ያሉት መረጃ ነው። የተከላካይ ጠበቆች ባቀረቡት መቃወሚያ የጠቅላይ አቃቤ ህጉ ኃላፊ ፍርድ ቤት ሳይወስን በሰጡት አስተያየት በተከሳሾች ላይ የስም ማጥፋት ወንጀል ፈጽመዋል የሚል ሐሳብ ተካቶበታል። የተከሳሾች ጠበቃ ዶክተር ቶኩማ ዳባ በተለይ ለዶች ቬሌ እንደተናገሩት ጠበቆቹም የስም ማጥፋት ባሉት ሐሳብ ላይ የፌዴራሉን ጠቅላይ አቃቢ ሕግ ወክለው ምላሽ የሰጡት የመስሪያ ቤቱ ባልደረባ መስሪያ ቤቱን እንጂ ኃላፊውን ስለ መወከላቸው የሚያረጋግጥ ባለመሆኑ ኃላፊው ቀርበው መልስ ሊሰጡበት ይገባል በሚል ተከራክረዋል። ጠቅላይ አቃቤ ህግ ኃላፊውን እንደ ግለሰብ ነው የጠየቅነው። እሳቸውን ደግሞ ወክለው ጠቅላይ አቃቤ ዳረት ክሎቱ ሊሰጡ አይችሉም። ምናልባት የጠቅላይ አቃቤ ህጉ መልስ ሊሆን ይችላል። ነገር ግን የግላቸው የጠቅላይ አቃቤ ህጉ ኃላፊ መልስ ሰጠዋል ተብሎ ሊገመት አይችልም የሚሉ አቤታዎች ቀርቦ ነበረ። ፍርድ ቤቱ ደግሞ በሌላ መልኩ አቶ ጀዋር፣ አቶ በቀሌ እና በአቶ ሀምዛ ለደህንነታችን ስጋት ስላለን ፍርድ ቤት ለመቅረብ እንቸገራለን። ስለዚህ የተለየ ፍርድ ቤት ማረሚያ ቤት አካባቢ የሚቋቋምበት ሁኔታ እንዲመቻችልን በማለት አቤታ አቅርበን ነበረ። የአዲስ አበባ ወኪላችን ስዩም ጌቱ የተከሳሾቹን ጠበቃ ቶኩማ ዳባን ጠቅሶ እንደዘገበው ፍርድ ቤቱ ዋና ጠቅላይ አቃቢ ሕጉ በመገናኛ ብዙኃን አስተላልፈውታል የተባለው መልእክት ወደ አማርኛ ተተርጉሞ በሲዲ እንዲቀርብ፣ እነ አቶ ጀዋር መሐመድ ልዩ ችሎት በማረሚያ ቤት አቅራቢያ እንዲቋቋም ላቀረቡት ጥያቄ ግን ከፍርድ ቤቱ የበላይ ኃላፊዎች ጋር ተወያይተው ምላሽ ለመስጠት ለታህሳስ 8 2013 ተለዋጭ ቀጠሮ ፍርድ ቤቱ ሰጥቷል። ዕውቁ ድምፃዊ ሐጫሉ ሁንዴሳ በተገደለ ማግስት ከሰኔ 23 2012 ጀምሮ የታሰሩት አቶ ጀዋር መሐመድና አቶ በቀለ ገርባን ጨምሮ 24 ተከሳሾች በ996 የተደነገገውን የወንጀል ሕግ አንቀጽ 240 በመተላለፍ ብሔርና ሃይማኖትን መሰረት ያደረገ ግጭት ቀስቅሰዋል በሚልና በሌሎች ተያያዥ የሽብር ወንጀሎች ተከሰው እየተከራከሩ ነው። የግብፁ ፕሬዚደንት አብዱል ፈታህ አልሲሲ ነገ ደቡብ ሱዳንን በይፋ ሊጎበኙ ነው። የደቡብ ሱዳን ባለሥልጣናት ታሪካዊ ያሉት ጉብኝት ዓላማ አልሲሲ ካስተናጋጃቸው ከፕሬዚደንት ሳልቫኪር ጋር በጋራ ጉዳዮች ላይ ለመነጋገር ከማለት ሌላ ዝርዝሩን አልጠቀሱም። ይሁንና ጉብኝቱና ውይይቱ የሁለቱን ሀገራት የእስካሁን ግንኙነት ይበልጥ ያጠናክራል ብለው እንደሚያምኑ ባለሥልጣናቱ አስታውቀዋል። ለፕሬዚደንት አልሲሲ ክብር የርዕሰ ከተማ ጁባ ነዋሪ አደባባይ ወጥቶም ደማቅ አቀባበል እንዲያደርግላቸው ታዟልም። የየመን ሁቲ አማጽያንን የሚወጋው ሳውዲ አረቢያ መራሹ የአረብ ተባባሪ ሀገራት ጦር ተዋጊ ጀቶች ርዕሰ ከተማ ሰነአን ዛሬ በቦምብ ሲያነፍሯት ነው ያረፈዱት። የከተማዊቱ ነዋሪዎችና መሪዎች እንዳሉት የጦር ጀቶቹ የጣሉት ቦምብና የተኮሱት ሚሳይል ቁጥራቸው በውል ያልተነገረ ህንፃዎችንና መስሪያ ቤቶችን አጋኝተዋል። በጥቃቱ መገደሉ በይፋ የታወቀው ግን አንድ ሰው ብቻ ነው። ባለፈው ሰኞ ሁቲዎች የተኮሱት ሚሳኤል አራምኮ የተባለው የሳውዲ አረቢያን የነዳጅ ድርጅት የሚያስተዳድረውን የነዳጅ ማቋጫና ማከፋፈያ ማዕከል በከፊል አጋይቶት ነበረ። የተባባሪዎቹ ሀገራት ጦር ዛሬ ሰንዓን ያጋየው ባለፈው ሰኞ ሁቲዎች የሰነዘሩትን ጥቃት ለመበቀል ነው ተብሏል። አልአረቢያ የተባለው የሳውዲ አረቢያ ቴሌቪዥን ጣቢያ የሳውዲ አረቢያ ጦር ዛሬ ጠዋት ደቡባዊ ቀይ ባህር ውስጥ የተጠመዱ ሁለት የባህር ውስጥ ቦምቦች ማክሸፉን ዘግቦ ነበረ። ሳውዲ አረቢያ የምትመራቸው ሀገራት በኢራን ይደገፋሉ የሚባሉትን የየመን ሁፊ አማጺዎች መውጋት ከጀመሩም ሰባተኛ ዓመታቸውን ይዘዋል። የኢራን የኒውክሌር ፊዚክስ ሳይንቲስት ሞህሴን ፋክሪዛዳህ በጥይት ተደብድበው ተገደሉ። 59 ዓመታቸው ነበረ። የኢራን የተለያዩ መገናኛ ዘዴዎች እንደዘገቡት ሳይንቲስቱ የተገደሉት አብሳርድ በተባለው የቴህራን መንደር ውስጥ ነው። መገናኛ ዘዴዎቹ አሸባሪ ካሏቸው ገዳዎች መካከል በርካቶች መገደላቸውንም አስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔትናያሁ ከዚህ ቀደም ሳይንቲስቱን ይህን ስም እንዳትረሱ አደገኛ ነው ብለው ነበረ። በዛሬው ግድያ ግን የእስራኤል እጅ ይኑር አይኑርበት እስካሁን በይፋ የታወቀ ነገር የለም። ይህ ዶቼ ቨለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግስታቸው ከህዝባዊ ወያኔ ሐርነት ትግራይ ህወሀት መሪዎች ጋር እንዲደራደር የሚደረግበትን ግፊት በድጋሚ ውድቅ አደረጉ። የጀርመን ውጭ ጉዳይ ሚኒስትር ሃይኮ ማስ ግን ለኢትዮጵያ ጦርነት ማቆም አብነት ነው ይላሉ። የተባበሩት መንግስታት ድርጅት ሱዳን ለሰፈሩ ኢትዮጵያውያን ስደተኞች እርዳታ ማቅረብ ጀምሯል። የብሔርና የሃይማኖት ግጭት በመቀስቀስ ጥርጣሬ የተከሰሱት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፖለቲከኞች በታሰሩበት ወህኒ ቤት አጠገብ ልዩ ችሎት እንዲሰየምላቸው ጠየቁ። አቶ ጀዋር መሐመድና አቶ በቀለ ገርባ ለደህንነታችን እንሰጋለን በማለት ዛሬም ለሦስተኛ ጊዜ ፍርድ ቤት አልቀረቡም። የኢራን እውቅ የኒኩሌር ሳይንቲስት ርዕሰ ከተማ ቴህራን ውስጥ በሰው እጅ ተገደሉ። የእስራኤል መሪ ከዚህ ቀደም በሳይንቲስቱ ላይ ሲዝቱ ነበረ። የኢራን መንግሥት ገዳዮችን አሸባሪ ከማለቱ ሌላ ግን የገዳዮችን ማንነት በውል አላስታወቀም አስታወቀም። የዜናው መልእክት የእስካሁኑ ነበር።